ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማእግዜር ነው ጋቢና ቪኦኤ አስገባቸው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያ ሞባይል ኢንተርኔት ከተዘጋ አራት ሳምንት ሆኖታል። አሁንስ እሱን እንቀጥላለን። በኢትዮጵያ ደግሞ መንግሥት በቅርቡ በተካሄዱ የተቃውሞዎች ምክንያት ታስረው ትምህርትና ምክር ከተሰጣቸው በኋላ እየተለቀቁ እንደሆነ በመገለጽ ላይ ይገኛል። የአሜሪካ ድምፅ ያነጋገራቸው በምስራቅ ሸዋ ዞን ቦስት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለው ሁለቱ እንደታሰሩና አንዱ ደግሞ በእጅጉ መደብደቡን ይናገራሉ። ወጣት ልጅ ነበር የሚያግዘኝ ጎበዝ ገበሬ ረዳቴን ያጣ ጨለመብኝ። የልጄን አስክሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበሳስቷል፣ ባፉና ባፍንጫው ደም ፈሶታል። የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች የ27 ዓለም ክብረ ወሰኖች ባለቤት ኃይሌ ገብረሥላሴ ለፕሬዝዳንትነት ሊወዳደር ነው ለአትሌቲክስ ፌዴሬሽን ፕሬዝዳንትነት የክትፎ ነገር አይሆንልኝም፣ ምክንያቱም የባለቤቴን አስደናቂ የሆነ የጉራጌ ምግብ ባህል ስለማደንቅ። ኢትዮጵያዊ የምግብ አብሳይ ማርከስ ሳሙኤልሰን የዛሬ የጋቢና እንግዳችን ይሆናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የኢራቅ ወታደሮች ሞሱል ከተማ ወሰኑ ላይ ባሉ መንደሮች በሲቪሎች ላይ ጉዳት እንደማያደርስ ለማረጋገጥ በጥንቃቄ እየተዘዋወሩ ናቸው። የእስልምና መንግስት ነን የሚለው ቡድን መሪ ተዋጊዎቹን የመጨረሻ ትልቋ ይዞታቸው የሆነችውን ከተማ እንዳይለቁ እያዘዘ እየቀሰቀሰ መሆኑን፣ የኢራቅ ወታደሮች ቦምብ ተጠምዶባቸው ሊሆን እንደሚችል ና የደፈጣ ተኩስ ይገጥመናል ብለው ስለሰጉ በጥንቃቄ እየተዘዋወሩ ነው። አይሲስ ከሁለት ዓመታት በላይ በፊት የተቆጣጠራት ከተማ ጦር ሰራዊቱ መግባቱ ብዙ መቶ ቤተሰቦች ውጊያ በከተማው እየወጡ መሆናቸው እየተገለጸ ነው። ገሚሶቹ ነጫጭ ባንዲራዎችን ይዘው ሌሎቹ የዩናይትድ ስቴትስ ላሰለጠነቻቸው የኢራቅ ልዩ ኃይሎች በጣቶቻቸው የድል አድራጊነት ምልክት እያሳዩ ማለፋቸው ተገልጿል። ሊቢያ ጠረፍ ላይ በደረሱ ሁለት የተለያዩ የጀልባ መገልበጥ አደጋዎች ከሁለት በላይ ፍልሰተኞችና ስደተኞች መስጠማቸውን ከአደጋው በህይወት የተረፉት ፍልሰተኞች ለተባበሩት መንግስታት ድርጅት ገለጹ። ዛሬ ጣሊያን የደረሱት ፍልሰተኞች የት እንዳሉ ከአንድ መቶ በላይ ሰዎች ያሰፈረው ጀልባ ንጋቱ ላይ ከሊቢያ ተነስቶ ጥቂት ሰአት እንደተጓዘ ተገልብጧል። ባህር ውስጥ ሲዋኙ የተገኙት ሁለቱ ሴቶች በሌላ መቶ ሀያ ሰው ባሰፈረ ጀልባ ላይ እንደነበሩ ተናግረዋል። አብዛኞቹ የጀልባዎቹ ተሳፋሪዎች ከምዕራብ አፍሪካ ወይም ከሳህራ በታች ካሉ ሀገሮች ሳይሆኑ እንዳልቀሩም ተገምቷል። ሮይተርስ እንደዘገበው ሶስት ህጻናት ያሉባቸው የአስራ ሁለት ሰዎች አስክሬን ወጥቷል። በተያያዘም የጣሊያን ኃይሎች አገራቸው በሚገቡ ስደተኞችና ፍልሰተኞች ብዛት ያለው የሰብአዊ መብት ረገዳ ረገጣ ይፈጽማሉ ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል አስታውቋል። ይደበድቧቸዋል፣ በህገወጥ መንገድ ከባህር ያባረሯቸዋል ሲል ወንጅሏል። የአምነስቲ ኢንተርናሽናል የጣሊያን ተመራማሪ ማቴዎ ደ ቤሉስ ሲናገሩ የአውሮፓ ህብረት ጣሊያንን ገፍቶ ገፍቶ ከህግ ውጭ የሆነ ተግባር የምትፈጽምበት ደረጃ ላይ አድርሷታል ብለዋል። የአውሮፓ ህብረት ጣሊያንን ፍልሰተኞችን በተቀላጠፈ መንገድ አፋጥና እንድትመዘግብ የተወሰኑትን ደግሞ ወደ መጡበት እንድትመልስ ግፊቱን እያባባሰባት ነው ሲሉ የአምነስቲው ተመራማሪ አክለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የውጭ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር በኢትዮጵያ የኢንተርኔት አገልግሎት በተንቀሳቃሽ ስልኮች ላይ መጠቀም ከቆመ አራት ሳምንታት ተቆጥሯል። በተለይም የማህበረሰብ የመገናኛ ብዙኃን እንደ ፌስቡክ፣ ቫይበር፣ ዋትስአፕ፣ ዩቱብ የመሳሰሉትን በእጅ ስልኮች ከፍቶ ለመጠቀም አይቻልም። ወደ ተለያዩ የኢትዮጵያ ክፍሎች ስልኮችን በለፍ ተቀደም በመደወል ኢንተርኔት የኢንተርኔት አገልግሎት ምን እንደሚመስል መስታወት አድርገው ጠይቃለች። እኔም ያለሁበት ቦታ አሁን እንግዲህ ያው ብሮድባንድ በስም ይሠራ ነገር ነበር መሰለኝ፣ ግን ሞባይል ላይ ዳታ አሁንም እኔ ስልክ ላይ መጠቀም አልችልም፣ አክሴስ ማድረግ አልችልም። The mm -hmm. እንደተዘጋ እነሱ ያለው አሁን ምንም የተለየ ነገር የለም። የተፈጠረ ነገር የለም። ኢንተርኔት መዘጋት የየዕለት ኑሮ ላይ የሚያመጣው ተጽዕኖ ምን ይመስላል? እንደው አንተ ከተመለከትከው ካየኸው፣ እንግዲህ አሁን በዚህ ዓለም በተሳሰረበት ጊዜ እንግዲህ ኦልሞስት ብዙ ነገሮቻችን ያው ኢዚሊ አቬለብል ስለነበረ ብዙ ነገሮቻችንን በዛ ማድረግ ጀምረን ነበረ። ለምሳሌ አሁን ባንኮች የሞባይል ከሞባይል እና ከኢንተርኔት ሰርቪስ ጀምረው በደንብ ትራንዛክሽኖች የሚካሄዱበት ጊዜ ነው ምናምን እና አሁን እነዛን አክሴሳቢሊቲዎች በሙሉ የሚያጠፋ ነው። እንደ በትልቁ እኔው ከተባለ ደግሞ በትንሹ ደግሞ ሰዎች ያው ግንኙነት የሚፈጥሩበት ሶሻሊም ያላቸውን ግንኙነት የሚያጠነክሩበት ነበረ። እንግዲህ እሱም ማድረግ የማይቻልበት ሁኔታ ነው ያለው አሁን እና የሚታይ ነው። አሁን ያለውን ሁኔታ እኛ እዚህ በጣም ብዙ አክሰስ አጥተን ያለ ነው፣ ቦዝ ፋይናንሻሊም፣ ሶሻሊም የሚታይ ነገር ነው ያለው። እንደው በሀገርስ ደረጃ ማለት በቴሌኮሙኒኬሽን የሚያገኘው ገቢ ምን ያህል ሊጎዳው ይችላል ብለህ ትገምታለህ? ከዚህ በፊት በየከፍተኛ ትምህርት ተቋማት መግቢያ ፈተና ተሰረቀ በሚል የተወሰነ ጊዜ ተዘግቶ ነበር። እና በዛ ምክንያት የቴሌ ስራ አስኪያጅ ራሱ ኮምፕሌንት ያደርጉት እዚህ ይለኛል በመዝጋታችን ምክንያት ወደ አንድ ቢሊየን ብር ካልተሳሳትኩት አተናል ነው ያሉት። እንግዲህ እዛ ሲዘጋት እዚ ሚለኝ አምስት ቀን አካባቢ ነው ማክሲመም የተዘጋው። እና እዚህ ሎንጌትድ በሆነ ጊዜ ደግሞ እንደዚህ መዘጋቱ የሚፈጥረው የራሱ የሆነ ፋይናንሻል ኢምፓክት ይኖረዋል በእርግጠኝነት። ሀሳብን በነጻነት የመግለጽ መብት ኤክሰርሳይዝ ከሚደረግባቸው መንገዶች አንዱ ኢንተርኔት ነው። ያንን ተገድበን ያለ ነው። ስለዚህ ሀሳባችንን በነጻነት ለማራመድ ተገድበናል ማለት ነው በአሁኑ ወቅት እና ያ ደግሞ አንድ ዲሞክራሲን ለማስፈን ወይም እየሰፈነበት ያለ ሀገር ነው የሚባል ሀገር ላይ የሚጠበቅ ነገር አይደለም። ኢንተርኔት ይጠቀማል ነው ኢንተርኔት አልጠቀምም የሚጠቀም አጠገቦት ሰው አለ አመሰግናለሁ። ኢንተርኔት ትጠቀሚያለሽ አንቺ? ልበል አንቱ ልበል አንቺ በይ። እኔ እንኳን አልጠቀምም። ቫይበርስ አትጠቀሚም? እኔ ምንም ነገር አልጠቀምም። እሺ፣ አመሰግናለሁ። መልካም። ሲሰራ እንጠቀማለን። ኔትወርክ አሁን ሰርቷል። እኔ አልሞከርኩም ሰሞኑን

አንዳንዴ በጣም እርጀንት ከሆነ ኖርማል በኖርማል ላይም ትገናኛለች፣ አለዋይስ ግን እነዛም ያው ጀስት ኢንኮንቬኒየንስ እና እንትን አለው ምንም ስለዚህ የኢንተርኔት አስፈላጊነቱ ምን ያህል ነው ይላሉ እርስዎ? በጣም አስፈላጊ ነው። እንደ ሰው ደረጃ ይለያያል። ላይክ አንገብ ጋቢ የሚሆንባቸው ሰዎች አሉ። ሌላው ሰው ደግሞ ላይክ በኖርማል ላይብል የሚያስፈልግ ይሻለ ባይኖርም ጀስት ላይፍሽ ስራሽን ትሰራለሽ። ቢኖር ደግሞ ሞሪን ኮምቢኔንስ ይሆናል። ማን ምን ያህል አፌክት ሊሆናል የምለው ላይ ነው ዲፈረንሱ ያለው እንጂ ሁሉም ሰው አፌክት ሆናል የሚሆነ ይበናል። ግን አንዳንዱ ሰው ስራውን መስራት እስኪያቅተው ድረስ ሳፌክት ይሆናል። አንዳንዱ ሰው ደግሞ ሆኔጋ መጪ ደግሞ ኤፌክት ሆናለው፣ ግን ያን ያህል ይዘው ሚጀር ችግር ብለሽ እንትን ነው የምትለው አደለ። የሆነ ሰዓት ይለቀዋታል መልሳት ጠፋለች አለ ማለት የሚያስችል አለ። ለእኔ ብዙም ኤፌክት የለውም። ለነገሩም ለስራዬ የምንጠቀመው በሌላ በዚህ ሳት ሲስተም ስለምንጠቀም ብዙ ጫና አላረገብ። ግን ለፕራይቬት ላይፍ ለውጥ አለው፣ ወር ተጽዕኖ አለው። ግን ይሄን ያህል የሚጎላ አይነት አይደለም። ኢንተርኔት አሁን እየሰራ ነው? አይደለም፣ አይሰራም። ዛሬ አልሞከርኩትም፣ ግን በጣም ቆየ። እስካሁን ድረስ አይሰራም። ስንት ሞክሬያለሁ። ግን ዋይፋይ ምናምን ስላለ ብዙ ሲያስፈልገኝ ይጠቀማለሁ። ዋይፋይ ከየት ነው የምታገኙት? ዋይፋይ የዩኒቨርስቲ ተማሪ ነ። አይ ምንም ነገር የለም፣ አልተከፈተም። አሁን የለም። ያለንበት አካባቢ እንትን እንትን ያለበት ነበር ዋይፋይ። እሱም ራሱ በጣም ብዙ አይሰራም። ሚያስቀጣር በጣም ተጠቃሚ ነበር ብዙ ሆነ እንደ ኢንፎርሜሽን ትፈልግ ያለሽ ምልሽ የሀገሬሽን ጉዳይ መከታተል የውጭውን ምንም መከታተል ያስፈልግ ግን የለም ምንም ነገር የለም ትንኒት እንኳን የተለቀቀ ነገር የለም በመንግስት እኮ የተናገረው ማስ ሚዲያም ተጠይቀውም መስ የሰጥበት ጉዳይ ነው እናይበታለን እየተባለ ነው በየዕለት ኑሮ ላይም ምንም አይነት ተጽዕኖ አላሳደረም ኢንተርኔት አለምንም ገላ መጠማ መሹ አይቆርጥብኝም እና ስጣት ያለው ምረኛውነት መቻ ነው የሚቀርብኝ ከአስር ደቂቃ በፊት አክሰስ ለማድረግ ሞክር የነበረ ጂሜይል ሰርቶልኛል። ኢንተርኔት ተከፈተ ማለት ማለት ብሮድባንድ ላይ በፊትም የነበረው ዴስክቶፕ ላይ ይሰራል። ብሮድባንድ ከዛ ውጪ ዋይፋዮች ይሰራሉ። ሞባይል ዳታ ግን የለም አልመጣም። የተዘጋው ሞባይል ዳታ ነው። በፊቱንም ከዛ አብዛኛው ሰው በሞባይል ዳታ ነው ኢንተርኔት አክሰስ የሚያደርግ የነበረው አሁን እሱ እንደተዘጋ ነው። ቪዲዮ ምናምንም በሲም ስለሚሰራ ያው ሞባይል ዳታ ጋር ስለሚመሳሰል አይሰራም ማለት ነው። ሮድ ባንድ ብቻ የሚጠቀሙ ናቸው የሚሰራላቸው ማለት ነው። እሱም ግን ብሎክ የተደረጉ ዌብሳይቶች አሉ። ፊልተር እንደሆነ ነው ማለት ነው። እነማን ናቸው እነዛ ዌብሳይቶች? የተዘጋ ሶሻል ሚዲያዎች ለምሳሌ ፌስቡክ፣ ትዊተር የመሳሰሉት በሙሉ እንደተዘጉ ናቸው። እና አንዳንድ ሌሎች የኒውስ ዌብሳይት አሉ አይደል? እነሱ በፊትም ይሄ ብሎክ ይጓለ ግን የሶሻል ሚዲያው ነው አዲስ ያው በቅርብ ጊዜ ሆነው ማለት ነው። ስለዚህ እነሱ አሁንም ቢሆን በፕሮክሲ ተጠቅመሽ ካልሆነ በስተቀር አክሰስ አይደረጉም። ቱጂ፣ ስሪጂ፣ ፎርጂ ሁሉም አይሰራም። ምንም ሞባይል ዳታ በጥቅሉ አይሰራም። በቃ ዋይፋይ ያለበት ቦታ ብቻ በዋይፋይ ነው አክሰስ የሚደረገው ማለት ነው። በዋይፋይም ራሱ ሞባይል ውስጥ ፈንክሽን የሚያደርገው ጂሜይል እና ያሁ ብቻ ናቸው። ከዛ ውጪ ያለው እነ ፌስቡክ እነ ትዊተር እነ የመሳሰሉትን ለመመልከት እነ ዋትሳፕ ለመመልከት ራሱ በዋይፋይ ከገቡ በኋላ ቪፒኤን መጠቀም ያስፈልጋል። የቨርችዋል ፕራይቬት ኔትወርክ የሚባለውን ማለት ነው። በሞባይል ዋይፋይም ተገኝቶ ማለት ነው። ሞባይል ዳታ ኮምፕሊትሊ የለም። ስለዚህ ለምሳሌ መንገድ ላይ ስንንቀሳቀስ ምናምን ራሱ ዋይፋይም አዲስ አበባ ውስጥ በጣም ጥቂት ቦታዎች ነው የሚገኘው አሁን ኢንተርኔት ሽ ጋቢና ቪኦኤ ሰውሄኖክ መስታወት አረጋው የምትከታተሉት ጋቢና ቪኦኤ ነው። ጉዟችን ይቀጥላል። በኢትዮጵያ ለስድስት ወር የአስቸኳይ ጊዜ ከታወጀ አንድ ወር ሊሞላው ጥቂት ቀናት ይቀሩታል። ይህ አዋጅ ይፋ ከተደረገ በኋላ ሰዎች ከየቦታው እየተለቃቀሙ እንደሚታሰሩ የተቃዋሚ ፓርቲዎችም እንደዚሁም ደግሞ የመብት ተሟጋች ድርጅቶች ሲገልጹ ቆይተዋል። የአሜሪካ ድምፅ ያነጋገራቸው በምስራቅ ሸዋ ዞን ቦስት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ፣ ሁለቱ እንደታሰሩና አንዱ ደግሞ በእጅጉ መደብደቡን ይናገራሉ። የኦሮምኛ ቋንቋ ዝግጅት ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ይዛለች። ወይዘሮ ሎሚ ዋቀዮ በምስራቅ ሸዋ ዞን ቦሰት ወረዳ ቆምቤ ጉግሳ ሰፈር ነዋሪ እንደሆኑ ይናገራሉ። የ65 ዓመት አዛውንት ናቸው። ባለቤታቸው ደግሞ የ74 ዓመት አዛውንት መሆናቸውን ገልጸውልናል። እንደ ወይዘሮ ሎሚ ገለጻ አራት ልጆች ነበሯቸው። አቢቲ ደቻሳ የተባለ አርሶ አደር፣ ደሜ የተባለው ደግሞ ስራ ፍለጋ ወደ አዳማ ሄዶ ነበር። ንጉሴ የተባለና አንድ ሌላ ታናሽ ልጅም ነበራቸው። አሁን ደሜና ንጉሴ መታሰራቸውን ሰምተዋል። ንጉሴ የታሰረው ወለንጭቲ ነው ብሎ ሰው እንደነገራቸው ይናገራሉ። አንደኛው ልጃቸው የት እንደታሰረ አያውቁም። የ ሰላሳ ዓመት ወጣቱ አቢቲ ደቻሳ ለስብሰባ ይፈለጋል ተብሎ ከተወሰደበት ጥቅምት 12 ቀን 2009 ዓ ም አስክሬን እንደመጣላቸው ይገልጻሉ። አንዱን በሞት አጣሁት። አሁን አንድ ሰው አብሮኝ ቤት የለም። ቤቴ ኦና ሆኗል። ደካማ ነኝ። የልጄን አስክሬን በመኪና ከበው አምጥተው ሰጡኝ። ወይዘሮ ሎሚ ልጄን እንፈልግሃለን ብለው ወስደው እንዴት እንደገደሉት ሳላውቅ አስክሬኑን ተቀብዬ ቀብሬዋለሁ ይላሉ። ቀብሩም እሁድ ጥቅምት 13 ቀን 2009 ዓ ም መፈጸሙን ይናገራሉ። ወጣት ልጅ ነበር የሚያግዘኝ ጎበዝ ገበሬ ረዳቴን ያጣሁት ጨለመብኝ። የልጄን አስክሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበሳስቷል። ባፉና ባፍንጫው ደም ፈሶታል። የልጃቸውን አስክሬን ሳጥን ውስጥ ከመግባቱ በፊት እንደተመለከቱ የሚናገሩት ወይዘሮ ሎሚ አራተኛ ልጃቸው በደረሰበት ድብደባ ሰውነቱ መዛሉንና በአሁኑ ሰዓት ጸበል እያመላለሱ እያስጠመቁት እንደሚገኙ ይናገራሉ። ከእንግዲህ የሞቶ ሞቷል፣ አይመለስም። እባካችሁን ያሉትን ልጆቼን ልቀቁልኝ። የተበታተኑት ልጆቼን ወደ ቤት መልሱልኝ። ልጆቼን አጥቼ ዓይኔ ጠፋ። ተራራ የተናደብኝ ያህል ነው የሚሰማኝ። አደራ እባካችሁን ልጆቼን መልሱልኝ። በጉዳዩ ላይ ምላሽ ለማግኘት የቦሴት ወረዳ አስተዳዳሪ አቶ አሊፎ ጅራ ጋር እንዲሁም የቦሴት ፖሊስ ጽፈት ቤት ኃላፊ ኮማንደር ቦጋለ ጋር ደውለን ስልኩ ከተነሳና ና ከየት እንደተደወለ ከሰሙ በኋላ ስልኩ ተዘግቷል። ወደ ወረዳው ምክትል አስተዳዳሪ አቶ መሐመድ ሁሴን ጋር ደውለን ነበር። ስለ ጉዳዩም ጠየቅናቸው። የሮ አማካና ረኮን አካሲ እንጅሩ ነገኛ አማካ የሮ ጀልቀባ በአሁኑ ሰዓት እንዲህ አይነት ችግር የለም። ይህን በተመለከተ የደረሰን ሪፖርት የለም፣ ተመልሰን ለማየት እንሞክራለን አሉን። እናት ልጄ ሞተ ብላ እንዲህ አልቅሳ በውሸት ትናገራለች ወይ በሚል የተጠየቁት አቶ መሐመድ ምንም ያገኙት መረጃ እንደሌለ ተናግረዋል። በተያያዘም በዚህ ወረዳ ነዋሪ የሆነና ስሙ እንዳይገለጽ የጠየቀ ወጣት እርሱ በሚኖርበት አካባቢ የሰዎችን ቤት ከቦ መተኮስ፣ ሰዎችን በደቦ ሰብስቦ ማሰር በተለይ ወጣቶችን በአንድ ላይ ሰብስቦ ወደማይታወቅ ስፍራ መውሰድ የተለመደ እንደሆነ ይናገራል። በምሳሌነትም አቶ አብዲሳ ሹሙ የተባሉን ጎረቤት ግለሰብ ጠቅሶ ይገልጻል። ይህን ግለሰብ ለመያዝ የመጡ ታጣቂዎች እርሱ ሲያመልጥ ባለቤቱን ተኩሰው እንደመቷትና የአካባቢው ሰው ሆስፒታል ወስዷት ሕይወቷ እንደተረፈ ተናግሯል። አኪማል ትግራይ እንደበርሰኔ ሳን bakka itti ወጣቶች እየተወሰዱ ይታሰራሉ። የት ይታሰሩ እንዴት ይሆኑ ይሙቱ ይኑሩ እንኳን የምናውቀው ነገር የለም ይላል ምክትል አስተዳዳሪው አቶ መሐመድ። ሰላምና መረጋጋት ለማምጣት ችግር ፈጣሪ የሆኑ ሰዎችን ወደ ህግ ፊት እናቀርባቸዋለን ብለዋል። የሞተውን ወጣት በተመለከተና ድብደባውን በተመለከተ ግን የምናውቀው ነገር የለም ብለዋል። የጋቢና ጉዞችን ይቀጥላል። የሁለት ጊዜ የኦሊምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች ሀያ ሰባት የዓለም ክብረ ወሰኖች ባለቤት ኃይሌ ገብረሥላሴ ለፕሬዝዳንትነት ሊወዳደር ነው። አሁን ኃይሌ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ለመሆን በእጩነት ቀርቧል። ሮጬ ወርቅ አምጥቻለሁ፣ ፌዴሬሽኑን በመምራት ደግሞ ወርቅ እንዴት እንደሚመጣ አሳያለሁ ብሏል ኃይሌ ገብረ ስላሴ ለአሜሪካ ድምፅ ሬዲዮ ሲናገር። በነገው ዕለት በሚደረገው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይ ኃይሌ ፕሬዚዳንት ሆኖ ከተመረጠ በኢትዮጵያ ታሪክ ለዚህ ኃላፊነት የበቃ የመጀመሪያው ስመጥር የኦሎምፒክ ወርቅ ሜዳሊያ አሸናፊ ይሆናል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አልኳል። ታዳጊ የሆነችው ኢትዮጵያ በአትሌቲክሱ ስሟ ከፊት ነው። በድህነት የምትጠራው አገር በኦሎምፒክ ወርቅ ዝናዋ ቀዳሚ ነው። ኃይሌ ገብረስላሴም በወርቅ ካደመቋት አትሌቶች መጠሪያዋ ከሆኑ ሀብቶች ባንዲራዋን ካውለበለቡ ዕንቁዎች ዋነኛው ሆኖ ይጠቀሳል። በ10,000 ኪሎ ሜትር ሁለት የኦሎምፒክ የወርቅ ሜዳሊያዎችን አግኝቷል። የተለያዩ የዓለም ሻምፒዮናዎችን አሸንፏል። በተወዳደረባቸው ርቀቶችም 27 የዓለም ክብረ ወሰኖችን አሻሽሏል። አንዳንዶች እንደሚሉትም በዓለም ላይ የእርሱን ያህል የሚታወቅ በሕይወት ያለ ኢትዮጵያዊ የለም። አሁን ደግሞ ወደ አትሌቲክሱ አመራር ለመምጣት ተዘጋጅቷል፤ ሌሎችም ወርቅ እንዲያመጡ ለማገዝ ኢትዮጵያ በቅርቡ በሪዮ ኦሎምፒክ ያመጣችው ዝቅተኛ ውጤት ለዚህ ዋነኛ ምክንያት እንደሆነው ኃይሌ ገብረስላሴ ለአሜሪካ ድምፅ አስረድቷል። እናም በነገ ዕለት በሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ጉባኤ ፕሬዝዳንት ሆኖ ለመመረጥ ይወዳደራል። በፌዴሬሽኑ አሰራር መሰረት እጩዎች መቅረብ የሚችሉት አዲስ አበባን ጨምሮ ክልሎችን በመወከል መሆኑን ያስታወሰው ኃይሌ እርሱም የቀረበው በዚሁ አካሄድ መሰረት መሆኑን አብራርቷል። እኔ ኗሪነት የአዲስ አበባ ነው፣ ወይ ደግሞ ከኦሮሚያ መወከል አለብኝ፣ ምክንያቱም ኦሮሚያ ውስጥ ነው የተገኘሁት። ከዛ አዲስ አበባ እኔን እንዲወክል ሄድኩና አፕላይ አደረግኩ። አፕላይ ማለት እኔ መጥናለሁ፣ ለኢትዮጵያ አትሌት ፌዴሬሽን ፕሬዚዳንትነት እመጥናለሁ ብዬ ስላቸው እነሱም ኦኬ እንኳን መጣህልን ከመጣ እንደውም እኛ ነበር መምጣት የነበረብን፣ እንኳን መጣ ካሉ፣ ወከሉ ይላኩኝ። ገዛኸኝ አበራ ከኦሮሚያ ገብረ እግዚአብሔር ገብረ ማርያም ከትግራይ ተወክለን አሁን እነሱ ሁለቱ ለስራ አስፈጻሚነት፣ እኔ ደግሞ ለፕሬዚዳንትነት ልንወዳደር ነው። ይሄ ነው አመጣጡ። እንግዲህ ሀይሌ እንግዲህ ኢትዮጵያ በዓለም አቀፍ የአትሌቲክስ መድረክ አመራር ላይ ያላትን ቦታም ከፍ ያደርገዋል የኃይሌ መመረጥ የሚሉ አስተያየቶችም አሉ። ለምሳሌ በቅርቡ በተካሄደው የዓለም አትሌቲክስ ፌዴሬሽን ፕሬዚዳንትነት ምርጫ አንተ ኢትዮጵያ ብቁ እጩም ስላላቀረበች ሊሆን ይችላል ለእንግሊዛዊው ሴባስቲያን ኮ ነበረ ቅስቀሳ ስታደረግ የነበረው የምርጫ ቅስቀሳ ምን ነው እኛ ቀድመን እጩ በሆንንና እንደዚህ አይነት ቦታዎች በያዘን የሚል ስሜት አድሮባሃል። ለምሳሌ በጣም ምንድነው መሰለህ፣ እስክንድር መቼስ ኢትዮጵያ ቀደምት ከሆኑ የአፍሪካ አትሌቲክስ ምናልባት ቀደምት ብቻ አይደለም የመጀመሪያው ነን። ማንም የአፍሪካ አትሌቲክስ ፌዴሬሽን ሳይቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ተቋቋመ። 60 ዓመቱ እኮ ነው። በ60 ዓመት ታሪክ ውስጥ ይሄን በጣም ቀደምት የምንባል ወይም ፕላስ ደግሞ በኢንተርናሽናል አትሌቲክስ ውስጥ ቶፕ ከሚባሉ ሀገሮች አንዱኛ ነን። ግን የእኛን ውክልና አታዩም፣ በዛ ውስጥ የለም። ምናልባት አሁን ይሄንን በምናገር ጊዜ ሰው ሁሉ ምን ይመስለዋል፣ ሀ የሀይሌ የመጨረሻ ጎል ወደ አለም አቀፍ ለመሄድ እንጂ ለኢትዮጵያ ለመስራት አይደለም ነው የሚለው። እኔ የማረጋግጥላችሁ አለም አቀፍ መሄድ አልችልም። እኔ ሞናኮ ተቀምጬ ውክልና አይደብሌፍ ኖሮኝ ልሰራ አይደለም። እኔ ምክንያቱም እዚህ የከፈትኳቸው በጣም ብዙ ድርጅቶች እነሱን ማስተናገድ አለብኝ። ኢትዮጵያ ግን ውክልና እንዲኖራት እንግዲህ ከተመረጥኩ ለሚቀጥሉ አራት ዓመት አንዱ የምሰራው ስራ የአትሌቲክስ ፌዴሬሽን ብቻ ሳይሆን የተለያዩ ፌዴሬሽኖች ለሙያው ቅርበት ባለው ሰው ስራውን በሚያውቅ ሰው መመራት አለባቸው፣ ከፖለቲካ ውጭ በሆነ ሁኔታ የሚሉ ሀሳቦች አንጸባርቀ ነበር። ከዚ ቤት ባደረገ ነው ቃለ መልስ አስታውሳለሁ። ይህ አሁን የእናንተ እጩ ሆኖ መቅረብ ይህንን ጥያቄ በከፊል የመለሰ ነው ወይም ፍንጭ ያሳየ ነው እንደአይነት ጥያቄዎች እየተመለሱ እንደሆነ ኦፍኮርስ፣ በአሁኑ ሰዓት በጣም ፍንጭ አይተንበታል እኛም እኔ ምልክ ክልሎቹም ተቀብለውን እኛን ሪፕሬዘንታቲቭ አድርገው ልከዋል። እሱ ብቻ እንዳይመስልክ አሁን የኢትዮጵያ ሕዝብ ወደ ምርጫው ገብቶ እኛን የመምረጥ ራይት ቢኖረው በእርግጠኝነት 95 98 ፐርሰንት ኢትዮጵያዊ ይመርጠናል። ግን አሁን እዚህ ላይ እዚህ ምርጫ ላይ 15 ሰዎች ናቸው የሚመርጡት 15 የክልል ተወካዮችና የማህበራት ተወካዮች ናቸው። እነዚህ 15 ሰዎች ነው ቮት የሚያደርጉት እንግዲህ አሁን እነዚህ 15 ቦቶች እንግዲህ ለኢትዮጵያ አትሌቲክስ ብለው ለኢትዮጵያ ውጤት ብለው ይመርጡናል የሚል ታሳቢነት ነው። ደግሞ እሱንም አልጠራጠሩም። የውጭ ያሉ የሰሙ ሰዎች በሙሉ ኮንግራጁሌሽን ይላሉ። አሁን አረገና እጩ ነው ሆኜ የቀረብኩት አለ። ማን ነው ከአንተ ጋር የቀረበው? ነው ጥያቄያቸው። ምክንያቱም እነሱ የሚያውቁት ያው በኢትዮጵያ አትሌቲክስ ውስጥ እንግዲህ ከኃይሌ ከእንትን ከእጩ ሆኖ ከቀረበ መቃ ፕሬዚዳንት ሆኖ ይመጣል። መታየት ያለበት መታሰብ ያለበት አሁን ስለ ኃይሌ አይደለም፣ ስለ ስፖርቱ ነው ከዚህ በፊት አንተም እንዳነሳው ብዙ በብዙ ስፖርቶች ውስጥ ባለሙያ ነው እያለን ያሉ ባለሙያ የተረጋገጠ አይደለም ገና ነው፣ ውጭ ሆኜ ነው የቀረብኩት ብልሃል። ሀይሌ ግን ብዙ ሰዎች እንደሚያምኑት ሀይሌ እንኳን ለኢትዮጵያ ለዓለም አትሌቲክስ ፌዴሬሽን ቢወዳደር እንደሚመረጥ መጠራ ይከብዳል ነው የሚሉት። እና እርግጠኛ መሆን አይቻልም ወይ ሀይሌ ቀረበ ማለት ሀይሌ ተመረጠ ማለት ነው ብሎ መተርጎም አይቻልም ወይ? ይህንን አሁን መናገር ከባድ ነው። እኔ አሁን እያልኩ ያለሁት ምን እንደሆነ ታውቃለህ ዜናው ዜና የሚሆነው ሀይሌ ፕሬዚዳንት መሆኑ ሳይሆን ዜና የሚሆነው ሀይሌ ለፕሬዚዳንት ተወዳድሮ ወደቀ የሚለው ዜና ነው። በተለይ በተለይ ይሄ ዜና ወደ ውጭ ትልቅ ዜና ሊሆን ይችላል ብዬ ፈራሁኝ። አሁን ፈራሁኝ ስልክ አንዳንድ ጊዜ እነዚህ የአስራ አምስት ሰዎች ውጤት የአስራ አምስት ሰዎች ቮት ከባድ እንዲህ ነው ማለት እኔ እንግዲህ፣ ምናልባት ምናልባት መተንበይ ይከብዳል ነው እያልከኝ? አዎ መተንበይ ይከብዳል። እኔ የምነግረው ነገር ግን ስለ ሀይሌ ብቻ ስለ ከሌ ብቻ፣ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍና አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠርም፣ 15 ካርዱን አገኛለሁ። እንደ አንድ እጩ ተወዳዳሪ ሀይሌ በዚህ ምክንያት ሊመርጥ እርግጥ ተነካክተናቸው አላቃለሁ፣ በዚህ ምክንያት ልትመርጡኝ ይገባል፣ ይሄንን ማሳካት ፈልጋለሁ በል አንደኛ ማሳካት የምፈልገው እንግዲህ ኢትዮጵያ አትሌቲክስን እኔ ይሄን ላመጣለት ነው ላመጣለት ነው ማመጣለት ወርቅ ነው አለ ህዝቡ የሚፈልገው ወርቅ ነው። ድሮቼ ወርቅ አሳይቻለሁ፣ መርቼ ደግሞ ወርቅ እንዴት እንደሚመጣ አሳያለሁ። ይሄ ደግሞ ምንም እንትን የለውም፣ በቃ ሲክሬት የለውም። ሲክሬቱ ምንድን ነው? በቃ የሚሰራ በቃ አንድና አንድ ሁለት ተብሎ የሚቀመጥ ነው። ዋናው ይሄ ነው። ይኸው ስራዎች ግን መጀመሪያ ቀጥሎ ቀጥሎ ቀጥሎ የሚሰሩዋል አሁን እነዚህም በዝርዝር ልግለጥ ልብል አንድ ሰዓትም አይበቃ ነው። ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ከተመረጠ ለዚህ ኃላፊነት ለመብቃት የመጀመሪያው ስመ ጥር አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት ይሆናል። የምርጫው ውጤት በነገ ውለት በሚካሄደው ጠቅላላ ጉባኤ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

身边。 Let's look at him go down the back straight. And uh, yes, what a remarkable last that we've here. Uh. Well, this is the new place of world distance running. Mm -hmm. Gennady Savakila, he swept all before him with a new world record for both over 5 and 10,000 meters this year.

ለዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ እንግዲህ ለሀይሌ ገብረስላሴ መልካም እድል እንመኝለታለን። እንግዲህ ለፕሬዚዳንትነት ብለህ እኮ እኔ ለዋናው ገና ነው። ለእሱ እንኳ ባለፈው አልፎታል ግን ለአትሌቲክስ ፌዴሬሽን ፕሬዚዳንት ነው እየተወዳደረ ያለው። መልካም እድል ሀይሌ ያለን ውጤቱን አብረን የምናየው ይሆናል። ማድረግ እንዳይበዛበት ግን ፈራሁኝ ለሀይሌ ሻለቃ አትሌት ፕሬዝዳንት ዶክተር፣ ለማንኛውም መልካም እድል ስናስተናግዳቸው ያመሸ ነው የኖክ ሰማ እግዜርና ጽዮን ግርማንን። ዝግጅታችንን በቴክኒክ ያቀናበረው ደግሞ ሞክቢል ያቤሮ ነው። ዜማ የመረጠልን የጋቢና ዲጄ ዲጄ ፋትሱ ጋር በመሆን እንሰናበታለን። ጉዟችሁ የሰመረ ይሁን። መልካም ምሽት። በነገ ጉዞ እንገናኝ። Yes.